ከማህበረሰብ okay፣ ለማህበረሰብ ሶሊያና እርሴ ትንፋሽን የሚያስውጥ የልብ ትርታን ከፍና ዝቅ የሚያደርግ ምትሃታዊ እንጂ ከቶንም የመድረክ እውነታ የማይመስለው ግና ሞገስን የተላበሰ አካላዊ መተጣጠፍ እጹብ ድንቅ በሚያሰኝ ሁኔታ ታዳሚን ባግርሞትና አድናቆት ከሚያስደምሙቱ የኮንቶርሽን ተጠባቢዎች አንዷ ናት። ይህ ድንቅ ክህሎቷ ትግራይ ተቀርጾ የአውስትራሊያ የጥበብ መድረኮች አንጸባራቂ ኮከብ እንድትሆን እያስቻላት ነው ሲልም ባህር ማዶ አሻግሯታል። ዓለም አቀፍ መድረክን እንድትጋራ አብቅቷታል። ይህንኑ ልዩ ክህሎቷንም ከኤፕሪል 3 እስከ ሜይ 11 በሜልበርን ከተማ በሚካሄደው ትዕይንት ላይ እነሆኝ ትላለች። የቃለ ምልልሳችን አስባብም ይኸው ነው። መነሻዋ ትውልድና እድገቷን አጣቅሶ ወደ አዲስ የጥበብ ህይወት ምዕራፍ አዘላለቋን በማንሳት ነው። ሶሊያና ባንደበቷ የገለጠችው እንዲህ ነው። ተወልጄ ያደኩት ጎንደር ነው። ከዛ ወደ መቀሌ፣ ሙባረክ ከወንድሞቼ ጋር ትልቅ ወንድሜ ሰርከስ ይሰራ ነበርና፣ ከዛ በዛ ምክንያት ወደ ሰርከስ ውስጥ ገባው መቀሌ ወደ ሰርከሱ ህይወት ውስጥ ከገባሽ በኋላ ያንን ለቤተሰቦች ስትነግሪ በቤተሰቦች ዘንድ ተቀባይነታቸው ምን ነበር? ምናልባት ከወንድምሽና ከአንቺ ከጾታ አንጻር የተለየ አስተያየት ነበራቸው ወይስ ተቀበሉት ወዲያው ነው? ቤተሰቦቼ ብዙም አላወቁም ነበረ። ግን ወንድም የመዛ አርት ውስጥ ስለነበር ትንሽ ቀለለ ለኔ። እናም እሱ ነው ያስተማረኝ ነው በሚስጢር ይዛችሁ ማለት። ከዛስ በአገር አቀፍ ደረጃ እንዴት ተሳትፎ ታደርጊ ነበር? ጎንደር ወይም በትግራይ ደረጃ። ወደዚህ ሙያ ሙሉ በሙሉ የገባሹ መቼ ነው? ፕራክቲስ ማድረግ የጀመሩት በአስራ ሁለት አመቴ ነው። ከዛም ጀምሮ ላይ እያደግኩ መጣው፣ ግን በፕሮፌሽናል ይሰራዋለሁ ብዬ አላሰብኩም ነበር። ከዛ ግን ወደዚህ ከመጣው በኋላ ሁለት ሺ አስራ ሶስት ከዛ ትልቅ መሆኑን ገባኝ። እዚህ ከመጣው በኋላ ማን ነው ከዛም ሻው ምናምን መስራት ከጀመርኩ በኋላ፣ በቃ። እዚህ አውስትራሊያ ከመጣሽ በኋላስ፣ የአውስትራሊያ ሕይወትሽ ከዚህ ከጂምናስቲክ ጥበቡ ጋር እንዴት ጀመርሽ? እንዴት ተገናኘሽ? ከነማጋ ተዋውቀሽ ጀመርሽ? ያው እዚህ ብዙ ኤጀንሲዎች ስላሉ፣ ከዛም ደግሞ ሶሻል ሚዲያ ምናምን የምሰራውን ነገር ሼር ስታደረግ ከሰዎች ጋር ምናምን ያውቁሃል። ከዛም ያው የምፈልጋቸው ካምፓኒዎች ካሉ ያው ስራንት ሸር እያደረክ የሚፈልጉ ከሆነ ያው ራሳቸው ኮንታክት ያደርጓል። እንደዛ እያለ በዚህ ልዩ ስልጠና ወሰድሽ ወይስ በራስሽ መልክ እያሳደግሽ ነው የሄድሽ ሙያሽን? አይ ከወንድሜ ሌላ ስልጠና አልወሰድኩ። ያው እሱ በጣም እውቀት ስላለው በኮንቶርሽን ያው በደንብ ና ያሰለጠነኝ። ከዛም በስተቀር ግን ያው የሰርከስ ስቱዲዮ ምናምን አለ ራስ ትሬን የምታደርግበት ምናምን እንደዛ። ብዙ ሰዓት ሰርቻለሁ። አሁን የፊታችን ኤፕሪል ሶስት እስከ ሜይ አስራ አንድ ድረስ እዚህ ሜልበርን ውስጥ አንቺ የምትሳተፊበት ትዕይንት ይካሄዳል። በዛ ላይ አንቺ ተሳትፎ ምንድን ነው? በዛ ላይ ያው ከንቶዎሽን ነው የምሰራው። ካራክተር ደግሞ በጣም ደስተኛ ፐርፎርም ነች። በጣም ደስ የሚል ስራ ነው። ሰውም ያው በጣም ይወደዋልና ደስተኛ ነኝ። በታሪኩ ላይ በአንድ በኩል ለውጥ የማነሳሳት አብዮት የማምጣት ነገር፣ በሌላ በኩል ደግሞ በዛው ሂደት ውስጥ ታላቅነትን የመግለጽ ነገር ይገለጣል። ሁለቱ እንዴት ነው የሚዋዱት? ያንን አንቺ እንዴት ነው በዚህ በጂምናስቲክ ጥበብ ስራሽ የምትገልጭው? ሙሉ ታሪኩ ምን ይመስላል? በግርድፉ ስቶሪው በጣም ደስተኛ ነች። ተጫዋች ነች ብዙ ከኦዲየንስ ጋር ኢንተራክት ታደረጋለች። ሳቅም አለሁ። ለአንቺ ትክክለኛዋን ገጸ ባህሪ ይዘሻል። አዎ ዴ በጣም የዚህ አይነት ጥበብ ቀደም ሲል ኢትዮጵያ ውስጥ ሰርከስ ኢትዮጵያ በሚል ይካሄድ ነበር። እዚህም ከመጡ በኋላ ሰርከስ ኦዝ ውስጥ እንደዚሁ ሶስና የምትባል ልጅ ምናልባት ከሆነ እሷም እንደዚሁ ብዙ አስተዋጽኦ ታበረክት ነበር። አይ ቲንክ የመጀመሪያ ኢትዮጵያዊት ነች ያንን በማድረግ ና ወደፊት ራስሽን የት ለማድረስ ነው የምታስቢው? የአሁን ጉዞሽ ከምን ድረስ ለመግፋት አስበሻል? ፍላጎቴ እንዲሁ ለመቀጠል ነው ለተወሰነ ዓመት፣ ከዛም በኋላ ግን ያው ወደ ሀገር ተመልሼ ምናምን ባስተምር ደስ ይለኛል። ኦልሬዲ እዚህ አስተምራለሁ ው እረፍት ላይ ምናምን ሲሆን አስተምራለሁ በዛም ኢትዮጵያ ጅብ ባስተምርና የሆነ ትምህርት ቤት ምናምን ብከፍት ደስ ይለኛል። እሱ ደግሞ የሚሆነው ፐርፎርማንስ ሳቆም ነው። ሶስና ጋ ታወቃላችሁ። ሶሻል ሚዲያ ለምን እናዋላለን? በአካል ተገናኝተን አናቀም። አሁን እሷ እዛ አገር ቤት እንደዚሁ አሁን እንዳልሽው የትምህርት ቤት ከፍታ ያንን እየሰራች ነው። ከዛም አልፎ ጦጦ ፓርክ ላይ ትልቅ ኢትዮጵያ ሰርከስ እየጀመረች ነው። በግንባታ ላይ ነው በእርግጥ ያለው። አዎ፣ በጣም ደስ ይላል። ምናልባት ሙያዊ ትብብር ማድረጉም ጠቃሚ ነው። ብትተዋወቁ አይከፋም። አይ አይቀርም፣ ያንን ኃላፊነት እንወስዳለን። እሺ፣ ደስ ይላል። ከዛ ባሻገር አሁን ከኤፕሪል ሶስት እስከ ሜይ አስራ አንድ የሚካሄደውን ትዕይንት ኢትዮጵያውያኖች ለማየት ቢፈልጉ ስፍራው የት ነው? እንዴትስ ነው መጥተው ሊያዩ የሚችሉት በቦታው ላይ ተገኝተው የሚካሄደው ሚት ማርኬት ነው ኖርዝ ሜልበን። ያው ማግኘት የሚችሉት ደግሞ ያው ሶሻል ሚዲያ ላይ ክለብ ካበሬት ካበሬ ውዘካይ እና እዛ ላይ ማግኘት ይችላሉ። እና መጥተው ሰፖርት ቢያደርጉ ደስ ይለኛል። አሁን እንዳልሹ በትርፍ ጊዜሽ የተወሰነ ልጆችን ታስተምራለሽ። ልጆቻቸውን ለማስተማር የሚፈልጉ ኢትዮጵያውያን ቢኖሩ በምን መልክ ሊያገኙ ይችላሉ? ያው ሶሻል ሚዲያ ላይ ሶሊያና እርሴ ነው ስሜ፣ እና እዛ ላይ ማግኘት ይችላሉ። የሰርከስ ስኩል ምናምን ስላለ እዛ ላይ ሳይን ማድረግ ይችላሉ። እሱንም ያው ከኔ ጋር ኮኔክት ካደርጉ ማግኘት ይችላሉ። ከዚህ በኋላ ስለሌላ ቀጣይ ዝግጅቶችሽ አሉ? መጪ ዝግጅቶች? አሁን ካለው ከክለብ ካበሬ ጋር ወደ ሌላ ሾቦች አሉ። ገና ኮንፈርም አልተደረገም ግን ያው ከሀገር ውጭ ነው እና እርግጠኛ አደለው መቸን እንደሆነ ከአውስትራሊያ ውጭ ያሳያሻባቸው ቦታዎች አሉ። በአለም አቀፍ ደረጃ ተጓጉዘሽ። ብዙ ጊዜ የምሰራው አውስትራሊያ ውስጥ ነው ግን ባለፈው አመት ከዚህ ሸው ጋር ወደ ኒውዚላንድ ይጃሉ እና አሪፍ ጊዜ ነበረ፣ ግን በዚህ አመት ደግሞ ያው ብዙ ከሀገር ውጭ የምሰራ አይነት እድል አለ። በዚህ አጋጣሚ ለኢትዮጵያውያን ወላጆችም ሆነ ልጆቻቸው በዚህ ሙያ ፍላጎት ያላቸው እንዲሰማሩ እንዲያበረታቷቸው የአንቺ ምክር ምን ይሆናል? እንደ ማንኛውም አክቲቪቲ በጂምናስቲክም እንደዛ ሳፖርት ቢያደርጓቸው ና ያው ፍላጎታቸውን ቢያሟሉ መልካም ነው ብላለሁ። ያው እዚያ ሀገር ደግሞ ብዙ ነገሮችን ማግኘት ይችላለህ እና ያን ያል ከባድ አይደለም። በአይኔ ጥያቄ ምናምን ካላቸው ደግሞ ያው እኔን ኮንታክት ማድረግ ይችላሉ። ይሄ የራሱ ትልቅ ነገር ነው። አማካሪ ማግኘት ከራሳቸው ከኢትዮጵያውያን ወገን የሆነች የግለሰብ ጋር በሙያው ላይም እንደዚሁ ክህሎት ያላት ጋር ተገናኝቶ ምክር ማግኘት ትልቅ ነገር ነው። ሊያና እርሴ ስለ ቃለ ምልልሱ እናመሰግናለን። ከኤፕሪል ሶስት እስከ ሜይ አስራ አንድ ድረስ በሚካሄደው የአንቺ የምትሳተፊ የሆንሽበት ዝግጅት በክለብ ካባሬት አማካኝነት በሚካሄደው ላይ ስኬታማ እንድትሆኝ ዝግጅቱም እንደዚሁ ታዳሚዎቹ አዝናኝ እንዲሆን የምኞታችን ነው። በርቺ! የወደፊት ህይወትሽም እንደዚሁ አውስትራሊያ ውስጥ ብሩህ ነው። ወደ ሀገር ስትመለሽም እንደዚሁ ትልቅ ስራ እንደምትሰሪ ተስፋ እናደርጋለን። አመሰግናለሁ። እግዚአብሔር ይስጥልኝ። ما هبى لا ما